ታዳጊ ወጣት ሀና ላሌንጎን ደፍረው ለህይወቷ ማለፍ ምክንያት ናቸው የተባሉ አምስት ተከሳሾች ተፈረደባቸው። የተጣለባቸው ቅጣት ከአስራ ሰባት ዓመት እስከ ዕድሜ ልክ እስርዓት ቢሆንም ለሀና ወላጆችና የቅርብ ዘመዶች ግን የልብ የሚያደርስ አልሆነም። ይለናል ዘጋቢያችን መለስካቸው አመሃ ከአዲስ አበባ አጠናቀረው ዘገባ የፌዴራሉ ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት ሀና ላላንጎ የተባለችውን ታዳጊ ወጣት በጭካኔ በመድፈራቸውና ለሞት አድርሰዋታል ተብለው ክስ በቀረበባቸው አምስት ተከሳሾች ላይ እስከ እድሜ ልክ የሚደርስ ቅጣት ጥሎባቸዋል። ቀደም ባለ ችሎት የጥፋተኝነት ውሳኔ ያስተላለፈው ይህው ፍርድ ቤት በትናንትናው እለት ደግሞ በአንደኛ ተከሳሽ ሳምሶን ሺ በሺ ላይ የእድሜ ልክ ስርዓት፣ በሁለተኛ ተከሳሽ በዛብ ገብረ ማርያም ላይ የእድሜ ልክ ስርዓት፣ ሶስተኛ ተከሳሽ ሉ ገብረ መድን ላይ የ17 ዓመት እስራት፣ አራተኛ ተከሳሽ ኤፍሬም አየለ ላይ የ20 ዓመት እስራት፣ አምስተኛ ተከሳሽ ተመስገን ጸጋዬ ላይ የ18 ዓመት እስራት ቅጣት ጥሎባቸዋል። በተሰጠው ቅጣት አንደኛና ሁለተኛ ተከሳሽ በመከፋት ፍርድ ቤቱን ዘልፈዋል። በተቃራኒው ደግሞ የሃና ላላንጎ አባትና የቅርብ ዘመዶቿ በቅጣቱ እንዳረኩ ከችሎቱ በኋላ ሲናገሩ ተደምጠዋል። ባለፈው መስከረም ወር በሃና ላላንጎ ላይ የተፈጸመው ድርጊት አያሌ ሕዝብ ያሳዘነ እንደነበረ ይታወሳል። ጉዳዩን የያዘው ፍርድ ቤትም እስከ ትናንትናው እለት ድረስ በዝግ ችሎት ሲመረምረው እንደቆየም ይታወቃል። መለስካቸው አምሃ ለአሜሪካ dengs radio ke Addis